በአማራ ክልል ሰሜን ሸዋና ኦሮሞ ብሔረሰብ አዋሳኝ ቦታዎች ላይ በተቀሰቀሰ ግጭት የሰው ሕይወት ማለፉ ተገለጠ። በሰሜን ሸዋ ዞን ኤፍራታ ግድም ወረዳ እና በኦሮሞ ብሔረሰብ አስተዳደር ዞን ጅሌ ጥሙጋ ወረዳ አዋሳኝ ስፍራዎች ትናንትና በተቀሰቀሰ ግጭት ነው ሰዎች መሞታቸውና መቁሰላቸውን የአሜሪካ ድምፅ ያነጋገራቸው ነዋሪዎች የገለጡት። ከመንግስት በኩል መረጃ ለማግኘት በተደጋጋሚ ያደረግነው ሙከራ ጥረት ለጊዜው ባይሳካም ከሰሜን ሸዋም ሆነ ከኦሮሞ ብሔረሰብ አስተዳደር ዞኖች በኩል ግጭቱን ማንቀሰቀሰ በሚለው ጥያቄ ላይ የሚሰነዘሩት አስተያየቶች ግን የተለያዩ ናቸው። አንደኛው ወገን መንግስት ሸኔ የሚለውንና ፓርላማው በአሸባሪነት የፈረጀውን ራሱን የኦሮሞ ነጻነት ሰራዊት የሚለው አካል ተጠያቂ ሲያደርግ፣ ሌላኛው ደግሞ የመንግስት ታጣቂዎች ናቸው ሲል ወይንም በምክንያትነት ይፈርጃቸዋል። መስፍን አራጌ ነው የተከታተለው። የኦሮሞ ብሔረሰብ አስተዳደርና ሰሜን ሸዋ ዞኖችን መንግስታዊ አመራሮች አስተያየት ይዘው የወጡ የመገናኛ ብዙኃን እንደሚሉት ግጭቱ የተቀሰቀሰው ሁለቱን ዞኖች በሚያጎራብቱት ጅሌ ጥሙጋና ኤፍራታ ግድሞ ወረዳዎች ነው። ለግጭቱ የተሰጠው ምክንያት ደግሞ አርሶ አደሮች ሰብል ላይ እንስሳት ተለቋል የሚል ሲሆን ማን የትኛው ቦታ ላይ ቀድሞ ለቀቀ ለሚለው ጥያቄ ግን በግልጽ ምላሽ አልተገኘም። ይሁን እንጂ ከትናንት በስቲያ የተቀሰቀሰው ግጭት ወደ ከፋ የተኩስ ልውውጥ ተሸጋግሮ ወደ ሰሜን ሸዋ ኤፍራታ ግድሞ ወረዳ ቀበሌዎች መስፋፋቱን የአሜሪካ ድምፅ የመረጃ ምንጮች ገልጸዋል። ስማቸውን ከመግለጽ የተቆጠቡ የአጣዬ ከተማ ነዋሪ ገጠር የሚገኙ የባለቤታቸውን እናትና ወንድም መኖሪያ ቤቶች በእሳት እንደወደሙ ጠቁሞ ቤተሰቦቻቸው አቅራቢያቸው ወደሚገኙ ቀበሌዎች ሸሽተው ለመሄድ መገደዳቸውን አስረድተዋል። በርካታው ሸሽቷል። ወደ መሀል ሜዳ ወደ በርግብም ወጥታል። እኛም ደግሞ በርካታው ምሶ አለ። ወዴት ይሄዳል? አሁን እኮ ቢፈጸም አስረኛ ነበር። እስካሁን ዘጠኝ አሳልፈናል። ሰባት የከፋ፣ ሁለት ቀላል በአራት አመት ውስጥ ስከተገ ከተገባ ጀምሮ የጅሌ ጥሙጋ ወረዳ ዋና ከተማ በሆነችው ሰንበቴ ነዋሪ የሆኑ ና የስማቸውን ይፋ መሆን ያልተስማሙ የእድሜ ባለጸጋ በግጭቱ በርካታ ሰዎች መገደላቸውን ይናገራሉ። ሎ ወደ አስራ አንድ ሰው ሞቷል። የቆሰለ ደግሞ ወደ ሀያ ሰባት ቆስሯል። የአጣዬ ከተማ ነዋሪው በበኩላቸው ከኤፍራታ ግድም ወረዳ ዋና ከተማ አጣዬ በቅርብ ርቀት በሚገኙት የገጠር ቀበሌዎች በረሃ ስላሴ፣ አርሶ አምባ ና ዋየና ቀበሌዎች ውስጥ መንግስት ሸኔ የሚላቸው ራሳቸውን የኦሮሞ ነጻነት ሰራዊት ብሎ የሚጠሩት ታጣቂ ኃይሎች ሰርገው ገብተው እንደነበር በዚህም ከስድስት በላይ አርሶ አደሮች ሳይሞቱ እንዳልቀሩ ተናግረዋል። ማምሻውንም አስራ ዘጠኝ የሚጠጉ የጸጥታ ኃይሎች በአካባቢው ነዋሪዎች የቀብር ስነ ስርዓታቸው እንደተፈጸመ አረጋግጠዋል። ቤት ተካትሏል። የተወሰኑ ሰውም ይመታል ነው። በረሃ እስካሁን የሰማሁት አንድ ሰው ነው። አርሶ አምባ ደግሞ የወረዱ ልጆች የዘንቦ ልጆች አምስት ናቸው። ልዩ ኃይል ደግሞ ያው ቆስለው ይመጠዋሉ ይመትማሉ። መጀመሪያ አንድ የሚሊሻ ሰትቤት ምክ የነበረ እሱም ሞቶ አደሰ የሚባል እሱ መጀመሪያ ቀብረን ስንጠብቅ አመሸን። አሁን ከመሸ ደግሞ አስራ ዘጠኝ ልዩ ሀይሎች መጡ። አስከሬ ናቸው። ሁለቱ ወደ ቤተሰብ ተሰኙን አስራ ሰባቱን አማኑኤል ቀብረን አሁን ገና እየመጣ ነው። አሁን ከሀያ ውጭ ደግሞ አንዱ ፖሊስ አላላ ተቀበረ። በኦሮሞ ብሔረሰብ አስተዳደር ዞን የጅሌ ጥሙጋ አስተዳደር በማህበራዊ ትስስር ገጹ በጅሌ ጥሙጋና በሰሜን ሸዋ ኤፍራታ ግድም ወረዳ አዋሳኝ አካባቢዎች ላይ የተቀሰቀሰው ግጭት ለንጹሀን አርሶ አደሮችና ለጸጥታ አካላት ህይወት መጥፋት ምክንያት መሆኑን አረጋግጧል። ይሁን እንጂ የሟቾቹን ቁጥር በይፋ አላሰፈረም። መግለጫው የሁለቱን ብሔሮች ለማጋጨት ጽንፈኛ ሲል የጠራቸው አካላት ግጭቶችን የማስፋፋትና የህዝቡን አንድነት የመስበር ስራ እየሰሩ መሆኑን ያውሳል። ግጭቶችን እንደ መልካም አጋጣሚ የሚጠቀሙት ደግሞ የሸኔ አመለካከት ያላቸው ናቸው ሲልም ይከሳል። የአርሶ አደሮች ሰብል ላይ እንስሳት በመለቀቃቸው ነው ችግሩ የተቀሰቀሰው የሚለውንና ትናንት በአል አይን የተላለፈውን የመንግስት ምክንያት የሰሜን ሸዋውም ሆነ የኦሮሞ ብሔረሰብ አስተዳደር ዞኑ አስተያየት ሰጪዎች አይስማሙበትም። የሰሜን ሸዋ አስተያየት ሰጪ እንደሚሉት ከነባሩ የግጦሽና የእንስሳት ውሃ ግጭት መንስኤዎች ያለፈና በዘመናዊ ወታደራዊ ትጥቅ የተደራጁ በርካታ ተዋጊዎች እየተሳተፉበት ነው። በአንጻሩ የኦሮሞ ብሔረሰብ አስተዳደር ዞኑ አስተያየት ሰጪ ችግሩ የተቀሰቀሰው የመንግስት ታጣቂ ኃይሎች የአርሶ አደሮችን እንስሳት ለመቀማት ተኩስ በመክፈታቸው ነው ይላሉ። የመንግስት ኃይል ነው የታጠቅ ኃይል ነው ልክ ወደ እንስሳት ላይ እንደው በመኪና መተው በጤ ላይ ሲደሱ ኦሮሞን ከብቶች ለቀብለ ባንሳት ከብስበ ወደ ላይ ከብቶችን ሰብስበ ሲመዱ ባለ ከብቶች ተከተሉ ተኩስ ተከበተባቸው። በቃ በዚህ ለጦርነት መንግስት ሸኒ የሚለውና የኢትዮጵያ ፓርላማ በአሸባሪነት የፈረጀው ራሱን የኦሮሞ ነጻነት ሰራዊት ሲል የሚጠራው የቡድን ዓለም አቀፍ ቃል አቀባይ መሆናቸውን የሚናገሩት ኦዳ ቶርቢ ሰራዊታቸው እየፈጸመ ነው ተብሎ የሚቀርብበትን የሰላማዊ ሰዎች ግድያ ክስ አስተባብለው ይልቁንም የመንግስት ኃይሎች ናቸው የድርጊቱ ፈጻሚዎች ሲሉ በተደጋጋሚ ከአሜሪካ ድምጽ ጋር በስልክ በነበራቸው ቆይታ ሁኔታ መግለጻቸው ይታወሳል። በተለይ ችግሮች የሚከሰቱት ህዝባዊና ሀይማኖታዊ በዓላትን እንዲሁም የገበያ ቀናትን ተንተርሶ መሆናቸውን ጥቃቱን የተጠና ያስመስለዋል የሚሉት ሌላው ስማቸውን ከመግለጽ የተቆጠቡ የአጣይ ነዋሪ ዛሬ በጥቃቱ ህይወታቸው ያለፉን ሰዎች መቅበራቸውን አመልክተዋል። ደንደመጡበትን በመጡበትም ሰዓት ው አርሶ አደር ነው የነበረው የነበረ ሀይል የለም ነበረ በኋላ ነው ልም የገባው እና አርሶ አደር ነው። በአብዛኛ የታገለ አርሶ አደር ነው። ማን የመጣው ሽናይነ ይባላል። በአሁኑ ሰዓት አካባቢዎቹ ላይ ሰማ የነበረው የተኩስ ልውውጥ እንደቆመ ገልጸው የክልሉ ልዩ ኃይልን ጨምሮ የመንግስት ጸጥታ አካላት ወደ ስፍራው መግባታቸው አጣዬ ከተማን በቅርብ ዓመታት ለአስረኛ ጊዜ ሊደርስባት ከነበረው ውድመት ታድጓታል ይላሉ። ሌላው የአጣዬ ከተማ ነዋሪ የጅሌ ጥሙጋ ወረዳም በአንጻራዊ ሰላም ውስጥ እንደሚገኝ ወደ ወረዳው ዋና ከተማ ሰንበት የደውለን ለማረጋገጥ ችለናል። ሰላም ተረጋግጣል። የኦሮሞ ብሔረሰብ አስተዳደርም ሆኖ የሰሜን ሸዋ ዞን አመራሮች ሰዎች ለተደረገላቸው ተደጋጋሚ የስልክ ጥሪ ምላሽ ለመስጠት ቃል ከገቡ በኋላ ስልካቸውን ማንሳት ባለመቻላቸው አስተያየታቸውን ማካተት አልተቻለም። በሰሜን ሸዋ ዞን ከኅብረተሰቡ ጋር እየተደረገ ባለው ውይይት ላይ ተገኝተው የመክፈቻ ንግግር ያደረጉት የክልሉ ርዕሰ መስተዳድር ዶክተር ይልቃል ከፋለ በአንጻሩ የአማራ ሕዝብ ጥቃቶች እየተፈጸሙበት እንደሆነ ገልጸዋል። ከውስጥም ከውጭም እየደረሱ ያሉ ጫናዎችን ለመቋቋም መንግስታቸው በሰከነ መንገድ እየሰራ ነው ማለታቸውን ያስታወቀው የአማራ ሚዲያ ኮርፖሬሽን መጠነ ሰፊ ጥቃት እየፈጸሙ የሚገኙት ሸኔና ህወሀት ናቸው ማለታቸውን ይፋ አድርጓል። ይህ በእንዲህ እንዳለ የኦሮሞ ብሔረሰብ አስተዳደር ዞን የጅሌ ጥሙጋ ወረዳ አራት ክልከላዎችን እንዳሳለፈ ታውቋል። ወረዳው በተለምዶ ባጃጅ የሚባሉት ባለሶስት እግር ተሽከርካሪዎች ላልተወሰነ ጊዜ በቀንም በምሽትም እንዳይንቀሳቀሱ፣ ከመንግስት የጸጥታ መዋቅር ውጭ ማንኛውም አካል የጦር መሳሪያ ይዞ እንዳይንቀሳቀስ፣ ከተፈቀደለት የጸጥታ አስከባሪ መዋቅር ውጭ ማንኛውም ግለሰብ ከቀበሌ ወደ ቀበሌ እንዳይንቀሳቀስ እንዲሁም በህብረተሰብ ውስጥና በማህበራዊ ሚዲያ ያልተጨበጡ መረጃዎች እንዳይተላለፉ ክልክል አድርጓል። በአካባቢው የተፈጠረውንና ለሰዎች ሞት ምክንያት የሆነውን ወታደራዊ ግጭት ተከትሎ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ መግለጫ ያወጣ ሲሆን በዜጎች ደህንነት ላይ ለተጋረጡ አደጋዎች መንግስት የቅድመ ጥንቃቄ እርምጃ እንዲወስድ ሲያሳስብ መቆየቱን ይጠቁማል። አገር እየጠበቁ ያሉ የጸጥታ አካላት ከባድ መስዋዕትነት እየከፈሉ ተፈላጊው ውጤት ሳይመጣ እንዳይቀር የፖለቲካ አመራሩ ግዴታውን ገንዘብ ተገቢውን ማቅጣጫ ያስቀምጥ ሲል አስታውቋል። መግለጫው ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።